የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ተማሪዎች ትናንት እሁድ ማታ የተቃውሞ ሰልፍ አድርገዋል። የኦሮምኛ ዝግጅት ክፍል ባልደረባችን እንጃለን የገመዳ ወደዚያው ደውላ ነበር። ቆንጅታ እየታቀርበዋለች። የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ትናንት ማታ ከአምስት ሰዓት እስከ ሰባት ሰዓት ሰልፍ ያደረጉት ተማሪዎች የአስቸኳይ ጊዜ አዋጁ ስራ ላይ ከዋለ ወዲህ የጸጥታ ኃይሎች ሌሊት ሌሊት እየገቡ ተማሪዎችን ይወስዳሉ። እስካሁን የወሰዷቸውን የት እንዳደረሷቸውም አናውቅም ብለዋል። ለደህንነታቸው ሲሉ ስማቸውን መግለጽ ያልፈለጉ ተማሪዎች ከዩኒቨርሲቲው ከዋናው ግቢም ዶክተር ፈቃዱ አሰፋ የሚባሉ መምህር ተወስደዋል ብለዋል። እኛ ግቢ ውስጥ ትላንት ማታ ከአምስት ሰዓት እስከ ሰባት ሰዓት ተቃውሞ ተካሂዷል። ከአስቸኳይ ጊዜ አዋጁ ወዲህ ብዙ ልጆች ተይዘዋል። የት እንዳሉ አይታወቅም። ማታ የወጡት ተማሪዎችም ጥያቄያቸው ኮማንድ ፖስቱ ከግቢው ይውጣልን፣ በአዋጁ የታሰሩ ተማሪዎች ይፈቱ የሚል ነው። ተቃውሞ ያደረጉት ተማሪዎች ዛሬ ጠዋትም ክፍል እንዳይገቡ፣ የገቡትም እንዲወጡ ሲያስገድዱ ነበር። ስሟ እንዳይጠቀስ የጠየቀችው የጅማ ዩኒቨርሲቲ ተማሪ ዓላማቸው ሳምንቱን ሙሉ ማለትም ከዛሬ ሰኞ እስከ አርብ የትምህርት ማቆም አድማ ማድረግ መሆኑን ጠቁማለች። ተማሪዎች ከሁሉም የዩኒቨርስቲው የትምህርት ግቢዎች እየታሰሩ ቢሆንም የሚበዙት ግን ከምህንድስና ግቢ ነው ብላለች። ዛሬ ግቢ ውስጥ ያለውን ሁኔታ የተጠየቀችው ተማሪዋ እንዲህ ስትል ታስረዳለች። አጋዚዎች ገብተዋል፣ ግቢ ውስጥ ናቸው። ያው እነሱ ሲመጡ እንግዲህ ተማሪዎቹም ፈርተው ይመስላል ተበተኑ። ዛሬ ጧት ልጆች እያሰሩ ነው። አንድ ልጅ ሲያዝ እኔ ራሴ ባይኔ አይቻለሁ። ከግቢ እንዳይወጡ ተከልክለዋል። ስድስት ሰዓት ላይ ብቻ ለሶላት ከፍተውላቸው መልሰው እየዘጉት ነው። ስለ ሁኔታው ለመጠየቅ የጅማ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ለሜሳ ቢሮ ተደውሎ ስብሰባ ላይ መሆናቸው ተገልጿል። ሆኖም የኪቶ ፉርዲሳ ግቢ ተማሪዎች ዲን የሆኑት አቶ ከማል ቱሬ ተማሪዎቹ ጥያቄዎችን ማቅረባቸውን አረጋግጠዋል። ስሪላዶሊነከስጋፈቴ ኑቲሲ ምበሬ ፖሊሲ ደላቱ ጅራ ከነገኝ ረት ወጀቱ እውነት ነው። ልጆቹ ጥያቄ አቅርበዋል። እስካሁን ለማጣራት እየሞከርን ነው። በግቢው ሰላም ለማስፈን የሚሰሩ ፖሊሶች አሉ። ጠይቀናቸው ነበር። አሁንም የኮማንድ ፖስት ስብሰባ ላይ ናቸው። እኔ አልገባሁም። ውጭ ሆኜ እየጠበቅኩኝ ነው። ዛሬ ተማሪዎች ክፍል አንገባም እያሉ ስለ ነበር፣ ያን አስመልክቶ ሲወጡ ነው ለማጣራት የሚቻለው። ዶክተር ፍቃዱ አሰፋ የሚባሉት መምህር መታሰራቸውንስ ያውቃሉ? እውነት ነው ታስረዋል፣ የሚል ጥያቄ ለእኚሁ ለተማሪዎቹ ዲን ቀርቦ ነበር። አንድ ላይ እኮ ነው ዶክተሩም ተማሪዎቹም የተወሰዱት አንድ ላይ ነው የሚል መረጃ ነው ያለኝ። ሆኖም ስለ ሁኔታው ገና በደንብ ስላላጣራሁ ይህ ነው ብዬ ለመናገር ይከብደኛል ብለዋል የተማሪዎቹ ዲን።